ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት ለታላቁ ሩጫ በኢትዮጵያ የሚደረገው ዝግጅት ተጠናቋል። የዘንድሮ ተሳታፊዎች ቁጥርም ወደ 45 ሺህ አድጓል ነው የተባለው የታላላቅ አትሌቶች ሀገር የሆነችውን ኢትዮጵያን በታላቁ ሩጫ ትርኢት የበለጠ ለማስተዋወቅ ታላቅ ሩጫ በኢትዮጵያ በሚል ስያሜ በአንጋፋ አትሌት ኃይሌ ገብረስላሴ መስራችነት መካሄድ ከጀመረ ዓመታትን ያስቆጠረው ሩጫ 19ኛው ዙር ክንውን የፊታችን እሁድ ኅዳር 7 ቀን 2012 ዓ.ም ይደረጋል። ከ45000 በላይ ተሳታፊዎች ይሮጡበታል ተብሎ የሚጠበቀውን የዚህ ዓመት ታላቅ ሩጫ በስኬት ለማከናወን ቅድመ ዝግጅቱ ተጠናክሮ እየተካሄደ መሆኑን አቶ ኤርሚያስ አየለ የታላቁ ሩጫ ማኔጂንግ ዳይሬክተር በተለይ ለኤስቢኤስ አውስትራሊያ ሬዲዮ ገልጸዋል። ሩጫችን እንግዲህ ቅዳሜ ነው የሚጀምረው በልጆቹ ሩጫ ከዛ ዋናው ሩጫ እሁድ ይደረጋል እና ዝግጅታችን በጥሩ መልኩ እየሄደ ነው። ለኢትዮጵያ ብቻ ሳይሆን ለአፍሪካ አህጉርም ምልክት እየሆነ የመጣው ታላቅ ሩጫ ከሁለቱ ጾታዎች አምስት መቶ ታዋቂና ታላላቅ አትሌቶችን ጨምሮ በርካቶች ይሳተፉበታል። የዚህ ዓመቱ ታላቁ ሩጫም ሩጫን እና ዳንስን ከማዋሃዱ በተጨማሪ በብዙ ጉዳዮች ካለፉት አመታት ለየት ያሉ ነገሮችን አካትቷል ሲሉ አቶ ኤርሚያስ ያብራራሉ። አንደኛው እንግዲህ የተሳታፊውን ቁጥር አምና ከነበረው በአንድ ሺ ጨምረናል። አርባ አምስት ሺ ተሳታፊ ነው ያለን። ሌላው ዘንድሮ ያደረግነው እንግዲህ ውድድሩ የአንድ ቀን ቢሆንም ተሳታፊያችን፣ ደንበኞቻችን እና በሰፋ ሲልም ደግሞ ህብረተሰቡ ስፖርትን ዘይቤው እንዲያደረግ እና ስፖርትን ቀደም ብሎ እንዲለማመድ ለማድረግ ስድስት ሳምንት ሲቀረው ጀምረን የልምምድ ፕሮግራም በኃይሌ የተቀረጸ ኃይሌ ምክር የሚሰጥበትና የስድስት ሳምንት ፕሮግራም አድርገን ሰው ስፖርት እንዲሰራ ስናደረግ ነበር። እንግዲህ የነበሩትን ከስድስት ሳምንት ጀምሮ ያሉ ሳምንታት የተለያየ ዓላማ ሰጥተን አንደኛው የመጀመሪያውን ሳምንት ዱብ ዱብ ብለን ሰው እንቅስቃሴ እንዲጀምር፣ ሁለተኛውን ሳምንት ጤና ብለን ሰው ሲሪየስ ትሬኒንግ ከመጀመሩ በፊት ጤናውን ራሱን ቼክ እንዲያደርግ፣ የሶስተኛውን ሳምንት ምንጭ ብለን እንግዲህ የእኛ ሀገራችን የሯጮች ሀገር ናትና፣ ብሔራዊ ቡድናችን አረንጓዴ ጎርፍ ይባላል። ጎርፉ ከመምጣቱ በፊት ትንንሽ ምንጮች አሉ ያን ጎርፍ የሚያመጡና ታዳጊ አትሌቶች ላይ ትኩረት ተተን ብዙ ፍላጎት አለ። እኛ ሩጫ ላይ ለመሳተፍ ለእነሱ መምረጫ የሚሆን ማጣሪያ ውድድር አዘጋጅተን ነበር። እሱን ምንጭ ብለን ሰይመን ሶስተኛውን ሳምንት በእሱ አራተኛውን ሳምንት ደግሞ እንደዚሁ በጎ ፈቃደኝነትን ብዙ የሚያግዙን ወጣቶች አሉ እና ለዝግጅት ለእነሱ ዕውቅና መስጠት እንዲህ ትሬኒንጎች የሚሰጠንበት ሳምንት ነበር። አምስተኛውን ደግሞ ከጽዳት ጋር በተያያዘ ጽዳቱን የውድድሩ መንገድ ንጹህ እንዲሆን ከውድድሩ በዋናነት የሚካሄደው አዲስ አበባ ካሉት አስር ክፍለ ከተማዎች ውስጥ በጭርቆስ ስለሆነ ከጭርቆስ ክፍለ ከተማ ጽዳት ቢሮ ጋር የውድድሩን ቦታ የማጽዳት ፕሮግራም ይዘን ነበር። እንግዲህ የመጨረሻው ሳምንት ኤክስፖ የምንለው ነው። የታላቁ ሩጫ ስፖርት ኤክስፖ ከዚህም በተያያዘ ቀድሞ የተመዘገበው ሰው ትጥቁን የመሮጫ ቲሸርቱን የሚወስድበት የተለያዩ የስፖርት ዝግጅቶች የነበረበት ፕሮግራም ከአርብ ጀምሮ ቅዳሜ ይሁድ አካሂደናል። እና እንግዲህ በዋናነት አዳዲስ ነገሮቻችን እነዚህን ይመስላሉ። ካለፈው ዓመት ጀምሮ ለሩጫው አሸናፊዎች የሚሰጠውን ሽልማት ወደ አንድ መቶ ሺህ ብር ከፍ ማድረጉ በፕሮፌሽናል እና አማተር አትሌቶችም ጭምር ተመራጭ እንዲሆን አድርጎታል ያሉት አቶ ኤርሚያስ በርካታ የውጭ አገር ዜጎችም ለተሳትፎ የውጭ ጋዜጠኞች ደግሞ ለዘገባ ይመጡበታል ብለዋል። እንግዲህ በዋናነት ዘንድሮ የክብር እንግዳችን ሄሌን ነው ኦቢሪ ነች። ሄሌን ነው ኦቢሪ እንደሚታወቀው አሁን በቅርበት ከሄደው የዶሃ ወርልድ ቻምፒየንሺፕ የአምስት ኪሎ ሜትሩ አሸናፊ ነች። ከዚህ በፊት ኦሎምፒክም ላይ እንደዚሁ ከጣሊያን የስፖርት ጋዜጠኞች እና ፎቶግራፈሮች ይመጣሉ። እንዲሁም በተጨማሪ ደግሞ ዘንድሮ የሀገራችንን የቱሪዝሙን ለማነቃቃት በተለያየ ሀገር አሁን አሁን ኢንፍሉንሰርስ የሚባሉ አሉ። በጣም በብዙ ሺህ የሚቆጠር ተከታይ ያላቸው እኛ እዚህ ከስፖርት ላይ እና ይሄ አድቬንቸር ላይ ትኩረት አድርገው የሚሰሩ ኢንፍሉንሰርስ የሚባሉ ከመቶ ሺህ ሰው ላይ ተከታይ ያላቸውን ሰዎች መርጠን አራት የሚሆኑ ሁለት ከጣሊያን ሁለት ከእንግሊዝ መጥተው እዚህ ውድድር ላይ እንዲሳተፉ ብዙ ሺህ ሰው ተከታይ ስላላቸው እዚህ የሚያገኙትን ተሞክሮ የኢትዮጵያ ምንነት በተሻለ እንዲገልጹልን ለይተን የመረጥናቸው እንግዶችም አሉን። እንግዲህ በዛ ያለ ቅድም እንዳልኩት ከሀያ የሚጠጋ ሀገር የሚመጡ እንግዶች አሉን እና እነሱን ለመቀበል እየተዘጋጀን ነው። የኢትዮጵያን በደንብ ባህሉን፣ ያለንን እሴት እንዲያዩ። ውድድሩ እሑድ ሆኖ ቅዳሜ ማታ ፓስታ ፓርቲ የሚባል አለ። በመላው እንዲህ ፓስታ የስፖርተኛ ምግብ ነው ቶሎ ይቃጠላል ሆድ ውስጥ አይቆይም እና የዛ ዝግጅት አለን ቅዳሜ ማታ በዋዜማው እዛ ላይ እነዛን እንግዶች መጥተው የኢትዮጵያን ባህል የቡና አፈላል ሴርሞኒውን እንደዚሁም የባህላዊ ውዝዋዜዎቻችንን ያዩ በተጨማሪም ደግሞ ታዋቂ አትሌቶቻችንን ኃይሌን ጨምሮ የሚያገኙበትም ፕሮግራም አለና ያው እሱም እንግዲህ እንግዶቻችን ቅድም እንደጠቀስኩት መግባት ጀምረዋል እሱም በጥሩ ሁኔታ እየተካሄደ ነው የሚገኘው ታላቁ ሩጫ በኢትዮጵያ ለአትሌቶች የአቅም መለኪያና የእውቅና መንገድ፣ ለተሳታፊዎች መዝናኛ፣ ለውጭ ዜጎችም የቱሪዝም መዳረሻ፣ እንደዚሁም ደግሞ ለአገር የባህልና የገጽታ መገንቢያ ሆኖ ከማገልገሉም በላይ የተለያዩ የበጎ አድራጎት ድርጅቶችንም በየዓመቱ እየመረጠ የፋይናንስ ደጋፊ ያደርጋል። በዚህ ዓመትም ሁለት ሚሊየን ብር በማሰባሰብ በኃይሌ ገብረስላሴ የተጀመረውን በዋገምራ ዞን የዳስ ትምህርት ቤቶችን ወደ ምቹ መማሪያነት የመቀየር ተግባር በታላቁ ሩጫ ስም ትምህርት ቤት ገንብቶ ለማስረከብ ጥረት እየተደረገ እንደሆነ ለማወቅ ችለናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።